የተባበሩት መንግስታት ድርጅት ስር ያሉትን ጨምሮ ወደ አስራ ሶስት የሚደርሱት ዓለም አቀፍ የሰብአዊ መብት ተቋማትና መንግስታዊ ያልሆኑ ድርጅት መሪዎች በትናንትና እለት ባወጡት የጋራ መግለጫ በኢትዮጵያው ትግራይ ክልል ያለው የሰብአዊ መብት ጥሰት ከፍተኛ ደረጃ ላይ መድረሱን ገልጸው በተለይም ሴቶችና ህጻናት እየደረሰባቸው ካለው ጥቃት መታደግ የሚቻለው ዓለም አቀፉ የሰብአዊ መብቶችና ድንጋጌዎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ብቻ መሆኑን አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ በዛሬው ዕለት በሰጡት መግለጫ በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት ሁለት ሳምንታት ውስጥ በአስር ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ፣ አክሱምና አድዋ መግባታቸውን አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታው ደርሰው የተሻለ እርዳታ እንዲሰጡ እያስቻለ መሆኑን ተናግረዋል። ይሁን እንጂ የሰብአዊ ቀውሱ አሁንም በከፋ ሁኔታ ላይ የሚገኝ መሆኑን ቃል አቀባዩ ገልጸዋል። ደረጀ ደስታ በዚህ ዙሪያ ተከታዩን ዘገባ አጠናቅሯል። በኒውዮርክ፣ ጄኔቭ እና ዋሽንግተን ዲሲ የሚገኙ አስራ ሶስት ዓለም አቀፍ ድርጅቶች በትላንትናው ዕለት ባወጡት የጋራ መግለጫ የሰብአዊ ቀውሱ የተባባሰበት ባለው የኢትዮጵያ ትግራይ ክልል ውስጥ አስገድዶ መድፈር እና ሌሎች አሰቃቂ መልክ ያላቸው የወሲብ ጥቃቶች፣ በሁሉም ሰላማዊ ዜጎች ላይ የሚደረጉ በደሎች ከፍተኛ ደረጃ መድረሳቸውን አስመልክቶ የሚወጡ ሪፖርቶች አሁንም እንደቀጠሉ መሆኑን ገልጸው ይህ መቆም አለበት ብለዋል። ድርጅቶቹ በመግለጫቸው በግጭቱ ውስጥ የሚገኙት መንግስታዊና መንግስታዊ ያልሆኑ ወገኖች በሙሉ በዓለም አቀፉ የሰብአዊ መብት ሕጎች መሰረት ግዴታቸውን እንዲወጡ ጥሪያችንን እናቀርባለን በማለት እነዚህ ኃይሎች የሰላማዊ ዜጎችን በተለይም ሴቶችና ሕጻናትን ከሁሉም የሰብአዊ ጥቃቶች እንዲጠብቋቸው በተለይም ሁሉንም ወሲብ ነክ ጥቃቶች በግልጽ ማውገዝና ጥቃቶቹ በተፈጸሙባቸው አካባቢዎችም ወንጀለኞቹን ለሕግ የማቅረብ እርምጃ እንዲወስዱ እንጠይቃለን ብለዋል። የጥቃቱ ተጎጂ የሆኑ ሴቶችና ሕፃናት ጤንነታቸውና ማህበራዊ ደህንነታቸው፣ የፍትህ አገልግሎታቸው ከፍተኛ ችግር እየገጠሙ መሆኑን ሪፖርቶቹ እያመላከቱ ነው ብለዋል። መቀለ አድግራትና ሽሬን ጨምሮ በክልል ውስጥ በሚገኙ የጤና አገልግሎት ተቋማት ላይ በተደረገ ቅኝት በተቋማቱ ደህንነት፣ እንዲሁም በባለሙያዎች አገልግሎትና አቅርቦቶች ላይ ከፍተኛ ጉድለቶች መፈጠራቸውን ያሳያሉ ብለዋል። በትግራይ ክልል በሚገኙ 106 የጤና ተቋማት ላይ በተደረገው የመጀመሪያው ቅኝት እንደ ኤሮፓ አቆጣጠር ከታሳስ 2020 እስከ 2021 ድረስ 70 ከመቶ የሚሆኑ የጤና ተቋማት ተዘርፈዋል። 30 ከመቶ የሚሆኑት ወድመዋል። አሁን በትግራይ ስራ ላይ የሚገኙት 13 ከመቶ ብቻ ናቸው ብለዋል። በክልሉ ካሉት 264 ተቋማት መካከል ከሁለት ሶስተኛ በላይ የሚሆኑት በአብዛኛው የሚሰሩ ሳይሆን የጤና አገልግሎት መቋረጥ የደረሰባቸው መሆኑን በመግለጫው ተመልክ በተቋማቱ ለሕፃናት የሚሰጠው የክትባት አገልግሎት 28 ከመቶ ብቻ መሆኑም የተገለጸ ሲሆን የተመጣጠነ ምግብ አቅርቦት ሕክምናም 29 ከመቶ ብቻ መሆኑም ተጠቅሷል። በክልሉ አስገድዶ መድፈር እና ከወሲብ ጥቃት ለተረፉት የሚደረገው የሕክምና አገልግሎት የሚሰጥበት ተቋም አንድ ብቻ እንደሆነና በወሊድ መከላከል አገልግሎት የሚሰጠው ተቋምም የሚሠራው በግማሽ አቅሙ መሆኑን የድርጅቶቹ ዘገባ አስታውቋል። ቀጥተኛ የጤና አገልግሎት ተደራሽነት አለመኖሩ ቀድሞውንም ለደህንነታቸው ስጋት ላይ በነበሩት ሴቶችና ሕፃናት ላይ ከፍተኛ ተጽዕኖ ፈጥሯል ያለው መግለጫ ብዙዎች ሰላማዊ ሰዎች ለደህንነታቸው በመስጋት ባልተጠናቀቁ ወይም በፈራረሱ ሕንጻዎች ውስጥ ተጠልለው እንደሚገኙ የዓለም አቀፍ ድርጅቶቹ መግለጫ አስታውቋል። መጠለያዎቹ ለሴቶችና የወንዶች መጸዳጃ ስፍራዎች የተለዩባቸው ባለመሆናቸው በጾታ ላይ የተመሠረተ ጥቃትና ለተላላፊ በሽታዎች መጋለጥና መስፋፋት ምክንያት እንደሆኑም ተብራርቷል። ለእነዚህ ሰብአዊ ቀውሶች ምላሽ ለመስጠት በሁሉም መስክ የተቀናጀ ጥረትን ይጠይቃል ያለው የድርጅቶቹ መግለጫ፣ በመጀመሪያ ደረጃ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የተካተቱበት በትግራይ የተፈጸሙ የወሲባዊ ጥቃቶች ላይ ገለልተኛ የሆነ ምርመራ መጀመሩ አስፈላጊ ነው ብለዋል። መግለጫው በመቀጠል የሰብአዊ ድጋፍ ተደራሽነት አስፈላጊ ነገር ነው ካለ በኋላ የእርዳታ ድርጅት ሰራተኞች የግጭቱና በጥቃቱ ሰለባ በሆኑ በሁሉም የኢትዮጵያ አካባቢዎች መድረስ አለባቸው ብሏል። እነዚህ ገጠራማ የሆኑ የትግራይ አካባቢዎችን ጨምሮ ትላልቅ ከተሞችን እንዲሁም በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ ብሔር ብሔረሰብና ሕዝቦች፣ በአማራ ክልልና በግጭት ምክንያት የተፈናቀሉ ዜጎችን በሚያስተናግዱ የመጠለያ ጣቢያዎችን የሚያጠቃልል ይሆናል ብለዋል። በትግራይ ክልል የእርዳታ ሰራተኞችና አቅርቦቱን ለማዳረስ አስመልክቶ ከቅርብ ጊዜ ወዲህ ለውጦች ቢኖሩም መደረግ የሚኖሩባቸው በርካታ ነገሮች አሁንም እንዳሉ መግለጫው አመልክቷል። በመጨረሻም በትግራይ ክልል በተለይም ለሴቶችና ህጻናት የሚደረገው እርዳታ የተሟላ የሚሆነው ዓለም አቀፉ የሰብአዊ መብቶችና ህጎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ብቻ መሆኑን አስታውቋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀቅ በዛሬው ዕለት በሰጡት ዕለታዊ መግለጫቸው በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት ሁለት ሳምንታት ውስጥ ብቻ በአስር ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ፣ አክሱም እና አድዋ መምጣታቸውን አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታው ደርሰው የተሻለ እርዳታ እንዲሰጡ እያስቻለ መሆኑን ተናግረዋል። ምንም እንኳ አንዳንድ ችግሮች ቢኖሩም ወደ 140 ሺህ ለሚሆኑ ስደተኞች አስቸኳይ እርዳታዎችና የመጠለያ ስፍራዎች የተሰጣቸው ሲሆን ወደ 360 ሺህ ለሚሆኑ ደግሞ የንጹሕ መጠጥ ውሃ ማግኘታቸውን ቃል አቀባዩ ተናግረው ይሁን እንጂ ግን አሁንም በክልሉ ያለው የሰብአዊ ቀውስ አሳሳቢ ነው ብለዋል። አድማጮቻችን መግለጫውን አስመልክቶ በተባበሩት መንግስታት የኢትዮጵያ መንግስትን ተወካይን ለማግኘትም ሆነ የኢትዮጵያ መንግስትን ምላሽ ለማካተት ያደረግነው ሙከራ ያልተሳካ መሆኑን እንገልጻለን።